መምህር ምህረተ አብ አሰፋ በቅድሚያ እንኳን ወደ አውስትራሊያ በሰላም መጡ። እንኳን ሰላም ቆያችሁኝ። ይሄ የሁለተኛ ጉዞት ነው፣ ከዚህ በፊትም መጥተው ነበረ። እንዴት አገኙት? አውስትራሊያን፣ ሜልበርንን፣ ምእመናኑን እንዴት አገኙት? ከዚህ በፊትም መጥቼ ሜልበርን ላይ በጣም ትልቅ የህዝብ ፍቅር፣ አንድነት፣ መተሳሰብ ያለበት ሀገር ነው። በዚህ ቦታ ላይ ጥሩ ጊዜ አሳልፌ ነበረ የሄድኩት። እግዚአብሔር ፈቅዶ ደግሞ በገጠሪቱ ኢትዮጵያም ሆነ በመላው ዓለም የተወሰኑ መርሃ ግብሮችን ካደረግኩ በኋላ እንደ እግዚአብሔር ፈቃድ በድጋሚ ከምወደው ከማከብረው ህዝብ ጋር ተገናኝቼ የክርስቶስን የመንግስት ወንጌል ለማስተማር በዚህ ቦታ አገኝቻለሁ እርስ በዘማሪነት በመምህርነት ይታወቃሉ። ይህንን ለጊዜው ተወት እናድርገውና እስቲ ወደ ኋላ መለስ ሲበሉና ስለ ልጅነቱ፣ ስለ አስተዳደጎ የት እንደተወለዱ ቢገልጹልን። እንግዲህ እኔ ከልጅነት የጀምሮ በቅድስት ቤተ ክርስቲያን ነው ያደግኩት በኢሉባቦር ክፍለ ሀገር በመቱ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን እና በመቱ ፈለገ ሕይወት ካህናት ማሰልጠኛ እዛው ኪዳነ ምሕረት ገዳም ያደግኩት። ኋላም ዘመናዊ ትምህርቴን ጨርሼ ወደ ሌላ ዓለማዊ ዩኒቨርሲቲዎች ከመግባት ይልቅ ውስጤ ህልሜ የነበረው ወደ መንፈሳዊ ትምህርት ወደዚህ ወደ ስነ መለኮት ትምህርት። ሳይንስ የተፈጠረውን ነገር ያጠናል። ቴዎሎጂ ደግሞ በስነ መለኮት ትምህርት ደግሞ ሁሉን የፈጠረውን እግዚአብሔርን ስለሱ ታጠኛለሽ፣ ስለሱ ትማሪያለሽ፣ ስለሱ ታውቂያለሽ ማለት ነው። ስለዚህ ያው ወደ ቅድስት ስላሴ መንፈሳዊ ኮሌጅ ገባው። ከዛም ተመረኩኝ። በልማት ኮሚሽን ክርስቲያናዊ ተራድኦ ሶስት አመት ሰራው፣ ጎን ለጎን ወንጌሉን እያገለገልኩ ከዛም ከወንጌል አገልግሎቱ ጋር ብዙ ስለማሄድ የቢሮ ስራ ኃላፊነቱ። ሙሉ ጊዜ ለወንጌል አገልግሎት በመስጠት በተለምዶ አዲሱ ሚካኤል በሚባለው መርካቶ በሚገኘው ካቴድራል ቅዱስ ሚካኤል ቤተ ክርስቲያን በዛ በስብከተ ወንጌል ኃላፊነት እያገለገልኩ ብዙ ቆይቻለሁ። በገጠሪት ኢትዮጵያም በከተማም እግዚአብሔር በሰጠኝ ጸጋ ተዘዋውሬ አገልግያለሁ። አሁንም ደግሞ አድማሱን በማስፋት በመላው ዓለም ላይ በመዘዋወር የቤተ ክርስቲያንን ዶግማዋን፣ ቀኖናዋን፣ ስርዓቷን ከአባቶች ሲወርድ ሲዋረድ የመጣውን ክርስቶስ ያስተማረውን ሐዋርያት አባቶቻችን የሰበኩትን ሊቃውንት አባቶቻችን ይሄ ነው ብለው አጽንተው ደንግገው ሕግ ድንበር ሰርተውለት ያስቀመጡልንን ሳንጨምር ሳንቀንስ፣ እኛም በዘመናችን እንዳቅማችን እግዚአብሔር በሰጠኝ ጸጋ እያገለገሉ ከሚገኙ ወንድሞች ጋር አብሬ እያገለገልኩ ነው። ጎን ለጎን እንግዲህ የዝማሬውንም አገልግሎት አገለግላለሁ፣ ዘምራለሁ። እግዚአብሔር በዚህ ጸጋ እንዳገለግል ስለፈቀደ አቅሜ የፈቀደ በዚህ እያገለገልኩ ነው ያለሁት። እንግዲህ ወደፊትም እግዚአብሔር እንደፈቀደ ይሆናል ማለት ነው። ወደ ቤተክርስቲያን ሕይወት፣ ወደ አስተማሪነት ሕይወት እንዴት እንደገቡ ከተመለከትን ዘንድ እዚ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መለስ ስንበል ና ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮቷ ጥንታዊና ከባህል እንዲሁም ከትውፊት ጋር ተያይዞ የመጣ ነው። ይህ የቤተክርስቲያን ነው ልዩ መለያ ሆኖ ይታወቃል። እንደ መለያዋ እንደ አይደንቲቲዋ ነው። ይህን በወጣቱ ህይወት ውስጥ በማስረጽ ደረጃ የቤተክርስቲያኒቷን እንደ መለያ የሆኑትን ትውፊቷን፣ ባህሏን፣ ታሪኳን በወጣቱ ህይወት ውስጥ በማስረጽ ደረጃ የዘመኑ ሰባኪያን መምህራን ድርሻ ምንድን ነው ብለው ይገምታሉ? እርስንም እዚህ ውስጥ ጨምረው ማለት ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስንል ለሀገር ባለውለታ ነች። በህገ ልቦና በህገ ወንጌል በህገ ኦሪትና በህገ ወንጌል በነሲ በሶስቱ ጊዜ ያት ሁሉ እግዚአብሔርን ከማምለክ ያልተለየች ቅድስት ሀገር ነች። የራሷ ዶግማ የራሷ ቀኖና የራሷ ስርዓት የራሷ ባህል የራሷ ትውፊት አላት፣ እቺ ቅድስት ቤተክርስቲያን ማለት ነው። ቅድስት ቤተክርስቲያናችን ሀብቷ ብዙ ነው። ለሀገር ኢትዮጵያን ያለ ኦርቶዶክስ ተዋህዶ ቤተክርስቲያን ማሰብ ፈጽሞ ለደቂቃ አይቻልም። ምክንያቱም ብራና ዳምጣ ቀለም በጥብጣ ፊደል ቀርጻ ትውልዱን ያስተማረች፣ ጠላት ቢመጣ አድዋ ድረስ በማርያም ስም ህዝቡን ቀስቅሳ ታቦት ይዛ ዘምታ ህዝቡን ነጻ ያወጣች ለዛሬ ማንነታችን ትናንት ትልቁን ዋጋ የከፈለችው ቅድስት ቤተክርስቲያናችን ናት። ስለዚህ ቅዱስ ጊዮርጊስ የሀገር መከላከያ ሰራዊታችን ነው። ታቦታችን፣ መስቀላችን፣ ጸሎታችን ኢትዮጵያን ጠብቋት እስከ ዛሬ የኖረ ነው። ስለዚህ አሁንም እቺ ቤተክርስቲያን አሁን ኢትዮጵያን ስታስብ ያለ ኦርቶዶክስ አታስቢ። ላሊበላን ስታስቢ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ንብረት ነው። እነዛ ውቅር አብያተ ክርስቲያናት አስገራሚ ነገሮች ናቸው። ይምርሃነ ክርስቶስ ውሃ ላይ የተሰራ ገዳም ነው። ይሄ ካለም አስገራሚ ነገር አንዱ ነው። የቤተክርስቲያን ነው። መርሃ ቤቴ ውስጥ ሚዳ አቡነ መልከ ጸጋ ገዳም ብትሄጂ ሰው ይቀበራል ምስጥ ግን አይበላውም። ለጻድቁ የተሰጠ የቃል ኪዳን ቦታ ነው። 100 ዓመት ሲሞላቸው እየወጡ ቆመው ቆመው በህይወት ያሉን የሚመስሉ ይሄ ተአምር ከአእምሮ በላይ የሆነው የቤተ ክርስቲያኒቷ መገለጫ ሀብቴ የምትለው ነው። አቡነ አሮን ገዳም ብትሄጂ ጣራው ክፍት ነው። ዝናብ ይዘንባል፣ ነገር ግን ዝናቡ ጠብ አይልም። ከአእምሮ በላይ የሆነ ተአምር ነው። ደብረሲና መርቆሪዎስ ብትሄጂ ስዕሉ የሚዘል አስገራሚ ነገር ነው። የታቦተ ጽዮን ባለቤት ነን ግራማንኩ ከ10 ዓመት የፈጀ ጥናቱ ላይ ማተሙና ምልክቱ ብሎ ኢትዮጵያ ቅድስት ሀገር ዛፍን መደበቅ ስትፈልግ በጫካዎች መሀል ደብቀው የሚለውን ብሂል ኢትዮጵያውያን ተጠቅመውበታል። ስለዚህ ብሎ ምልክት ኢትዮጵያ እንዳለ የጠቆመበት ጽላተ ሙሴ በረሃውን ያቋረጠች፣ በወርቅ ጽላት የተለበጠች፣ እግዚአብሔር በጣቱ የጻፈባት፣ የዮርዳኖስን ባህር የከፈለች፣ ህዝቡን ለነጻነት ያበቃች ጽላተ ሙሴ ያለችባት ቅድስት ሀገር ኢትዮጵያ ነች። የክርስቶስ ቀኝ እጁ ያረፈበት ግማደ መስቀሉ ያለበት ቅድስት ሀገር ኢትዮጵያ ነች። ስለዚህ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢትዮጵያ ስትይ እነዚህን ነገሮች ነ ቀጥለሽ ካወጣሽ ባዶ ትሆናለች ማለት ነው። ስለዚህ ይሄኛውም ትውልድ አባቶቻችን የታሪክ ረሃብተኛ እንዳንሆን ጠብቀው ያቆዩትን እኛም ደግሞ ለመጪው ትውልድ ጠብቀን የማስረከብ ግዴታ አለብን። ሀገራችንን፣ ባህላችንን፣ ትውፊታችንን፣ ስርዓታችንን እኛ የምንገለጥበትን ኢትዮጵያን ከኦርቶዶክስ ኦርቶዶክስን ከኢትዮጵያ ጋር አድርገ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታሪክን፣ ባህልን፣ ሃይማኖትን እንዲሁም ደግሞ ኢትዮጵያዊ ማንነትን ይዛ እንደቆየች ጠቅሰዋል። እናንተም በአሁኑ ሰዓት ያላችሁ የሃይማኖት ሰባኪያን አስተማሪዎች፣ ዘማሪዎች ይህንን የማስተላለፍ ኃላፊነት እንዳለባችሁ ገልጸዋል። እንደሚታወቀው በአሁኑ ሰዓት በርካታ ዘማሪዎች አሉ፣ አስተማሪዎችም ወጥተዋል። የኅብረተሰቡን ስብዕና፣ ስነ ምግባር እንዲሁም ደግሞ ትውልድን በመቅረጽስ ደረጃ መልካም ዜጋ በመቅረጽ ደረጃስ ቤተ ክርስቲያኒቷ ለአገር የምታበረክተው አስተዋጽኦ ምንድን ነው? እንግዲህ ምንድን ነው ሕይወት እንደ መስታወት ናት። ያሳዩትን ነው መልሳ የምታሳየው፣ የዘሯትን ነው መልሳ የምታሳጭደው። ኢየሱስ ክርስቶስ ሲያስተምር ምንድን ነው ያለው? ከንግግሮቹ መካከል ተራ የሚፈራረው ስብከቱ ላይ መልካም ዛፍ መልካም ፍሬን ያፈራል ያለው። ሰው ህይወቱን ነው የሚያየው። የተጨፋገገ ፊት መስታወት ፊት የሚያሳይ ሰው ያን የተጨፋገገ ፊት ያያል፣ ቢስቅም ያን ያያል። ቀጣዩ ትውልድ ጥሩ የሚሆነው ዛሬ እኛ በምንዘራው ዘር ነው። ስለዚህ ክርስትና ማለት የምናወራው ሳይሆን የምንኖረው ነው። ክርስትና ማለት በተግባር ነው። አንገታችን ላይ ክሩን ማሰር ብቻውን አይደለም። ያ የታሰረው ክር ክርስትናችንን መስበክ አለበት። ይሄ እኮ ገሌ ክርስቲያን ነው ክር አስሮ እንደዚህ የሚያደርገው የገሊት እኮ ክርስቲያኑና ነው እንዲህ በሰው ሁሉ ፊት ይብራ ነው ያለው። ይሄ ብርሃን ምንድን ነው? ምሳሌ የመሆን ለሌሎች አርዐያ የመሆን ብርሃን ነው። ለሌሎች መቆረስ፣ ለሌሎች መኖር ነው። ስለዚህ ትውልዱን የእግዚአብሔር ቃል ብቻ ነው ሊቀርጸው የሚችለው። የእግዚአብሔር ቃል ብቻ ነው ሊያሸንፍ የሚችለው። ዛሬ አለማችን እየጠፋች ያለችበት ሰዓት ላይ ነው። አብዛኛው ሰው፣ ወጣቱ እግዚአብሔር የለም የሚል ትምህርት ክፍለ ጊዜ ተሰጥቶት የሚማርበት ሰዓት ላይ ነው። ያለ የሌለን ነገር መተው ነው ስላለ ነው እግዚአብሔር የለም የሚሉት። እግዚአብሔር የለም የሚሉ ሰዎች የሉም፤ እግዚአብሔር ግን አለ። ስለዚህ ትውልዱ በፈ ፈሪሃ እግዚአብሔር የታነጸ እንዲሆን ማድረግ ጥሩ ነው። እግዚአብሔርን ሳይዝ የሚሄድ ትውልድ ግን ጥሩ አይደለም። ዛሬ በቁማር በጫት በአሺሽ ተይዞ ያለው ሰው በሃይማኖት ውስጥ ስለሌለ ነው። በዛ በሃይማኖት ውስጥ ስትኖሪ ተጠቃሚው መጀመሪያ አንቺ ነሽ። ስለዚህ ዋናው ትውልዱ ምንድን ነው? በፈሪሃ እግዚአብሔር፣ እግዚአብሔርን በመፍራት እግዚአብሔርን በማመን የታነጸ ሊሆን ነው የሚያስፈልገው። እግዚአብሔርን ሳይዝ የሚጓዘው ጉዞ የትም ሊያደርሰው ስለማይችል፣ ከእግዚአብሔር ጋር መኖር በፈሪሃ እግዚአብሔር መኖር ለትውልዱ እጅግ አስፈላጊ ነው። ማስተማርም መቅረጽም ያለብን እግዚአብሔርን እንዲያምን ሃይማኖቱን እንዲጠብቅ እናት አባቱን እንዲያከብር በስርዓት በተዘጋጀው መስመር ላይ እንዲሄድ ነው። ስለዚህ ወላጅም ቢሆን ማድረግ ያለበት ልጅን እህል ብቻ መስጠት አይደለም። አሁን ለምሳሌ አንቺ እዚህ አገር ላይ መጣሽ። እናት አባትሽን አገር ቤት ያሉትን በጣም ነው የምታስቢላቸው፣ በጣም ነው የምትጫ። በዓል ሲመጣ ትደውያለሽ፣ ሄደሽ ካላየሽ ይጨንቅሻል። በቃ ለቤተሰብ ያለሽ ፍቅር። አሁን እዚህ ግን ያደጉት ልጆች እንደዛ ይሆናሉ ወይ? በዚህ አገር ነው ወይስ? ደግሞ አንቺ ለእናት አባትሽ እንደምታስብ እነሱ ለአንቺ ያስባሉ? ለምንድን ነው ይሄ ሊሆን የማይችለው ነው ወይስ አዲስ ብቻ ይሆን ነው። ጥቂት ከፊ ሲሉ አናውቅሽም ወደሚሉት። ስለዚህ ሙሴ የሙሴ እናት የምታስተምረን አንዱ ነገር በሰው ሀገር ተሰዳ ነበር ልጇን የቀረጸችው። ሰባኪ ብቻ አውደ መትሪያ አይደለም የሚቀርጸው። ሰው ትውልዱን የመቅረጽ ምሳሌ መሆን ግዴታ አለበት የሙሴ እናት በሰው ሀገር ነው ያለችው በሰው ሀገር ብቻ አይደለም የንጉስ የልጅ ልጅ ነኝ ብሎ እንዳያስብ እንዴት አድርጋ ጭንቅላቱን ቀይራ አንተ የንጉስ የልጅ ልጅ አይደለም ወገኖች ባሮች ናቸው እየሞቱ ነው የተገደሉ ነው የአንተ ታሪክ እንዲህ ነው ማንነት ይሄ ነው ትናንት እንደዚህ ነበር ስትለው ነው እንዴ ብሎ የንጉስ የልጅ ልጅ መባልን እምቢ ብሎ ሄደ እንዴት አድርጋ ጭንቅላቱ ላይ ብትሰራ ዛሬ ልጆቻችን ቋንቋ ይናገራሉ የራሳቸውን ቋንቋ ይሰሙናሉ ሊያስቀድሱ ሊቆርቡ መጥተው እጃቸው ላይ ታብሌት እንሰጣቸዋል እሱን የተጫወቱ ምን እንደሚባል ሳያውቁ ስጋው ደግሞ ብቻ አፋቸው ላይ አድርገን የምንመልሳቸው የቤተ እግዚአብሔር ጣዕም የሃይማኖት ጣዕም ሳይገባቸው የሚመለሱ ልጆች የሉም ወይ? ከዛ በኋላ ያድጋሉ። የእኛ ልጆች ይመስሉናል። ጥቂት ሰዓት ነው ከኛ ጋር የሚያሳልፉት። አምልጠውናል። ከዛ ሳ መጨረሻ ላይ በወለድናቸው ልጆች በመደሰት ቦታ በወለድናቸው ልጆች በመጪው ትውልድ እያለቀስን የቀለጠ ትውልድ የምናፈራበት ነገር ሊመጣ ይችላል። ስለዚህ ትውልድን መቅረጽ ማለት የሰባኪው የጳጳሱ፣ የቄሱ ብቻ ሳይሆን እያንዳንዱ ሰው ባለበት በሃይማኖት፣ በስነ ምግባር፣ በፈሪሃ እግዚአብሔር በሩን ዘግቶ ሰዓት ሰጥቶ እየቀረጸ እንዳያመልጠው አድርጎ ሊያሳድግ ያስፈልጋል። እስቲ ደግሞ ወደ እምነት መለስ ስንበልና በእምነት ቤቶች መካከል ክፍፍሎች አሉ። ወደዚህ እርሶን በሚወክለው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያለውን ግልጽ የሆነ መከፋፈል ህብረተሰቡን ወይም ደግሞ ምእመናኑን እየከፈለ ግራ እንዲጋቡ የሆነበት ሁኔታዎች አሉ። በእርስዎ ግምት ይህ መከፋፈል ወዴት ሊያደርሰን ይችላል ብለው ይገምታሉ? ማብቂያውስ ምንድን ነው? እንግዲህ በመጀመሪያ አንድ ሰው የፈለገውን ነገር የማመን የመከተል ህገ መንግስታዊም ህገ እግዚአብሔር መብት አለው በምድራችን ላይ። እግዚአብሔር ራሱ እሳትና ውሃን አቅርብ ያለው እጅህን ወደ ወደድከው ስደድ ነው። የሰው ልጅ በነጻነት ነው የሚኖረው። እግዚአብሔር ያለ እጸ በለስ የሰውን ልጅ ገነት ውስጥ መፍጠር አቅቶ አይደለም። እስር ቤት ነው የሚሆነው። እኔ ያልኩትን ብቻ ብላ፣ ያልኩትን ብቻ ጠጣ፣ እሱ እስር ቤት ነው የሚሆነው። ስለዚህ እግዚአብሔር ይሄን አስቀምጫለሁ። ህሊናው ግን የመወሰን የመብላት ያለ መብላት መብቱ ያንተ ነው። የሰው ልጅ ከነ ሙሉ ነጻነት ነው የተፈጠረው። ስለዚህ የሰው ልጅ ሙስሊም የመሆን መብት አለው። ካቶሊክ የመሆን መብት አለው። ጆባዊትነስ የመሆን መብት አለው። ሃይማኖትም አልፈልግም ብሎ ደግሞ ዝም ብሎ የመኖር መብት አለ። ስለዚህ ሰው በመብቱ ይኖራል። ነገር ግን አንድ ሰው ሙስሊም ሳይሆን ሙስሊም ውስጥ ገብቶ ጀለቢያ ለብሶ ሙስሊም መስሎ የማያምንበትን እዛ ውስጥ ካደረገ ወንጀል ነው። ዳር ቆሞ ግን ሙስሊም ሳይሆን ጆባ ሆኖ እንደዚህ ይህን ተቀበሉ ብሎ ካሳመነ ይሄድ። ፕሮቴስታንት ሆኖ ኦርቶዶክሱን ሰብኮ ጭንቅላቱን ለውጦ ካሳመነ ይሄድ። ኦርቶዶክስ ሆኖ ደግሞ አሳምኖ ካመጣ ያምጣ። ነገር ግን ከዚህ በተለየ ሁኔታ የኦርቶዶክስ ሃይማኖት ውስጥ ገብቶ ሳያምንበት ቆቧን፣ መስቀሏን፣ ቀሚሷን ለብሶ ውስጡም የማይቀበለውን አይምሮ ውስጥ የሌለውን አላማ ይዞ ገብቶ የማያምንበትን ታቦት ተሸክሞ የማያምንበትን ቅዳሴ ቀድሰው አማናዊ ነው እውነተኛ ነው ብሎ የማያምንበትን ስጋ ወደሙ አቀብሎ በልቡ ግን ሌላ መስሎ መኖር ይሄ ፈጽሞ ክልክል አይፈቀድም። ሰው የፈለገው ማምለክ ይችላል፣ ውስጡ ነው። ግን የማፍያ ስራ መስራት ተገቢ አይደለም ነው። ስለዚህ አሁን ወደ ጠየቅሽ ነገር ስመጣ በቤተ ክርስቲያናችን ውስጥ መከፋፈሉ ከምን የመጣ ነው? መከፋፈሉ በሃይማኖት ደረጃ እኔ አባቶች ያስቀመጡት ዶግማ ቀኖና ስርአቷ አለ። ይሄን ነው ማምለክ ላለሁ እዚሁ ቤተ ክርስቲያን ውስጣቱ ደግሞ አይ ይሄ መቀየር አለበት ካለ መከፋፈሉ መቼም ሊቆም አይችልም። ጥሎ ነው መውጣት ያለበት። በዚህ በሃይማኖት ጉዳይ ላይ የሚመጣ መለያየት ይኖር እኔ በማምነው ቀጥላለሁ እሱ የማያምነው ልጭንብኝ አይችልም። እምነት ይሄ ነው ብዬ ቀጥላለሁ። ይሄ እስከ ዓለም ፍጻሜ አባትን ከልጅ እናትን ከወንድም ልለይ ነው የመጣሁት ሰይፍን ለማምጣት የመጣው ያለው አንቺ እምነት አለሽ እኔ ደግሞ ይሄ እምነት ኔ ላለው እንለያየለን የግድ ነው። በዛ ደረጃ ይሄ አለ። ከዛ ውጭ ባሉት ከሃይማኖት ውጭ ባሉት መከፋፈሉ አንድ ሰው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሆኖ አንድ አይነት ዶግማ ኖሮን አንድ አይነት ቀኖና ኖሮን አንድ አይነት አምልኮ አንድ አይነት ስርዓት ቅዳሴውን ባህሉን የነበረውን ሆያ ሆየው ቡሄው ትፊቱ ያለው እንደነበረ ምንም ልዩነት ሳይኖረው በአሁኑ ሰዓት ከሀገር ውጭ ያሉ ወንድሞቻችን አጠቃላይ በእምነት አንድ ይሆን ነው ሁሉ አንድ አይነት ዶግማ፣ አንድ አይነት ቀኖና፣ አንድ አይነት እምነት ስርዓት ያለን እግዚአብሔር አምላካችን ያሉት ችግሮች ተፈተው፣ እግዚአብሔር ነገሮችን ወደ አንድ መልሶልን በተለያየ መቅደስ ሳይሆን አንድ መቅደስ ውስጥ ቆመን የምናስቀድስበትን አንድ ላይ ታቦት የምናነቅስበትን እንደ ጥንቱ እንደ ድሮው አንዲት ቅድስት ቤተ ክርስቲያንን መንጎቿ፣ ልጆቿ ወደ አንድ በረት ውስጥ ገብተን የምንኖርበትን ዘመን እግዚአብሔር ያምጣልን ነው የምንለው። ምክንያቱም የዶግማ የእምነት፣ የቀኖና ችግር የሌለባቸውን የእምነት የዶግማ፣ የቀኖና ችግር ያለባቸው ግን ዞሮ ዞሮ መቼም ቢሆን አንድ ልንሆን አንችልም። ይሄ ነው። በዚህ አጋጣሚ አንድ ላነሳው የምፈልገው ነገር አለ፣ መምህር ምረታ አብ። በዚህ ዙሪያ ላይ የተለያዩ መምህራን እየመጡ ስናነጋግር ቆይተናል። የሚገልጹልን ሀሳቦች ምንድ ነው፣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአሁኑ ሰዓት የተፈጠረው ነገር ቀድሞ በራሽያ ቤተክርስቲያን የተከሰተው አይነት መለያየት ነው። ያ ደግሞ ዶግማዋ እስካልተለየ ድረስ ቀኖና ለመለያየት ምክንያት አይሆንም። ምክንያቱም አባቶች ቀድሞውኑ ቀኖናውን ሲሰሩ ሊሻሻል ሊስተካከል ይችላል በሚል እምነት ነው። ስለዚህ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ችግርም ደግሞ ልዩነት ስለሌለ የቀኖና ችግር ወደፊት ይፈታል የሚል ነገር አለ። የቀኖና ችግር ከሆነ ይለያያል። የቀኖና ችግር ሰባት አጽዋማት አሉ። ቤተክርስቲያን ችለ ጾም ቀኖና አለ፣ ሰባት አጽዋማት አሉ። ሌላው ተነስቶ አይ የገናም ጾም ተሽሯል፣ ፍልሰታም ተሽሯል፣ አብይ ጾም ብቻ ነው ቢባል ልንስማማ አንችልም። ምክንያቱም መንፈስ ቅዱስና ቅዱስ ሲኖዶስ ተከታዮቻቸው የቤተክርስቲያ እምነት ተከታዮች ይህን ያህል አጽዋማት ይጹሙ፣ በዚህ ቀን ይሄ ይከበር፣ በዚህ ቀን ይሄ ይደረግ ብለው ደንግገው አስቀምጠው ሰፍረው ለክተው ያስቀምጡልን ነገር አለ። ከዛ ላይ መጨመርም መቀነስም አንችልም። ዛው መስመር ላይ ብቻ ነው የምንሄደው። ተሰርቶ ያለቀ ቤት ውስጥ ነው ያለነው። አዲስ ቤት የምንሰራው፣ የምናሻሽለው፣ የምናድሰው ምንም ነገር የለም። ስለዚህ ቀኖና በምንም አይነት ሊስተካከል አይችልም ነው የሚሉት። ዶግማ ስላሴ አንድም ሶስት ሆን ሊለወጥ አይችልም። ቀኖናውን ደግሞ ቀኖናዎችን መቀነን ይሄ በዛ፣ ይሄ አንሷል፣ ይሄ ይጨመር፣ ይሄ ይቀነስ የሚል ደግሞ የቤተ ክርስቲያኗ መሪ አለ፣ ቅዱስ ሲኖዶስና መንፈስ ቅዱስ። ስለዚህ ቅዱስ ሲኖዶስና መንፈስ ቅዱስ በሚመሩት ነው የሚካሄደው። እነሱ ለቤተ ክርስቲያኒቱ ይሄ መመሪያ ሆኗል በሚሉት ነው የምንሄደው ከዛ መመሪያ ውጭ፣ አባቶቻችን ሰፍረው ለክተው ከሰጡን ውጭ አዲስና እንግዳ ነገር ከመጣ ግን ቀኖናን የጣሰ ክፍል ጋር አንድ መሆን አይቻልም ነው። ሌላው ከዚሁ ጎን ለጎን የማነሳለት ነገር ምንድነው ነው ይሄ ብቻ አይደለም። በቤተ ክርስቲያን ውስጥ መለያየት ያለው በዘር መለያየት አለ፣ በቋንቋ መለያየት አለ፣ በቡድን በተለያየ ሁኔታ መለያየት አለ። ይህንንስ እንዴት ያዩታል? በመሰረቱ ሰው እንደው ከሃይማኖት እንኳን መስመር ስትወጪ አንደኛ በሃይማኖት ያለ ሰው ከማይጠፋ ዘር የተወለደ ነው። ሁላችንም ከማይጠፋ ከማይሞት ዘላለማዊ ዘር ተወልደናል። ከማይጠፋ ዘር የተወለደ ሰው በሚጠፋው ዘር የሚጣላ ከሆነ ይሄ ጠባብነት ነው። እግዚአብሔር አንድ ነው። አንድ የሆነው እግዚአብሔር ባህሪውን በልጆቹ ማየት ይፈልጋል። የሰውን ልጅ ፈጠረው የሕይወት እስትንፋስንም እፍ አለበት። ስለዚህ አንድ ሰው በዘር አንተ ጉራጌ ነህ፣ አንተ አማራ ነህ፣ አንተ ትግሬ ነህ ብሎ ሲንቅ ያን ሰው አማራው ኦሮሞውን የሚንቅ፣ ኦሮሞው ትግሬውን የሚንቅ ከሆነ የማን ትንፋሽ እየናቀ ነው? እግዚአብሔር እፍ ያለበትን የእግዚአብሔርን ትንፋሽ እየናቀ ነው። የእግዚአብሔርን ትንፋሽ ዝቅ አድርጎ ማየት ማዋረድ ደግሞ በጣም ውጤቱ የከፋል። ስለዚህ ኢትዮጵያዊቷ የሙሴ እህት ማርያም ኢትዮጵያዊቷን ሙሴ ስላገባ የዘረኝነት ችግር ስለነበረባት እንደ ኢትዮጵያዊቷን ያገባል አለች። እግዚአብሔር በለምጽ ነው ያነዳት። ሰው መከበር ያለበት በሰውነቱ ነው። ሰው ዋጋው ከባድ ነው። ለሁሉም ሰው ክርስቶስ ሞቷል። ስለዚህ ሁላችን የአንድ አካል ብልቶች ነን። ኢትዮጵያውያን የአንድ አካል ብልቶች ነን ማለት እጅ አለ፣ የራሱ ቅርጽ አለው። እጅ ለራሱ አንስቶ አቅም ለአፍ ነው የሚጠቀልለው። እግር ለራሱ ሄዶ አቅም እጅ የሚያነሳውን ለማፍጠን ነው መሄደው። ስለዚህ በኢትዮጵያዊነትም ኦሮሞ ያለማረው አማራው ያለ ትግሬው መኖር አይችልም። ሁሉም ተዋልዶ ሁሉም ተዋልዶ አንዱ ያለ ሌላው ሌላው ያለ አንዱ አይኖርም። ሁላችንም አንድ ነን። ይህንን ነው አስምረን መሄድ ያለብን። መጪው ትውልድ አስፈሪ ነው። መፈራራት ጀምረናል። ተለያይተናል። የጽዋ ማህበር በገብርኤል ስም በሚካኤል ስም የሚለው ቀርቶ የትግሬ፣ የጉራጌ፣ የጎንደር እየተባለ የተከፋፈልን ጠበን ጠበን ጠበን እየሄድን ነው። አለም አንድ እየሆነ በሄደበት ሰዓት እኛ እየጠበብን ነው። ቋንቋ ወንጀል አይደለም። ቋንቋ ኃጢአት አይደለም። እግዚአብሔር ሰባ ሁለት ቋንቋ በአንድ ቀን ገልጧል። እግዚአብሔር ደግሞ በአንጻሩ ደግሞ የባቢሎን ሰዎችን አንዱን ቋንቋ በታት ኖታል እግዚአብሔር ቋንቋም ይገልጣል። እግዚአብሔር ቋንቋም ያጠፋል። እሱ የቋንቋው ችግር አይደለም። የኦሮምኛ ተናገረ ትግርኛ ተናገረ በሁለት ቋንቋ ሊናገር ይችላል እንደ ሐዋርያት አንድ ሰው። ነገር ግን ሰው መከበር ያለበት በሰውነቱ ነው። እርስ በርሳችን ልንዋደድ እርስ በርሳችን ልንከባበር ያስፈልጋል። ማንም የበታች አይደለም፣ ማንም የበላይ አይደለም። የክርስትና መስፈርቱም ይሄንን ነው። እኔ እኔ እኔ እኔ ብለን ጠበን መሞት የለብንም። የእኛ የሆነ ምንም የለም፣ ሁሉ የእግዚአብሔር ነው። ኢዮብ ሀብት ንብረቱን በአንድ ቀን ባጣ ጊዜ ለምንድን ነው እግዚአብሔር ያለማረ? ሀብት ነበረው፣ ሀብት የእግዚአብሔር ነው አለ ውበት ነበረው። ውበቴ ጉልበቴ እግዚአብሔር ነው አለ። ልጆች ነበሩት። ልጆች እግዚአብሔር ያለውን ነገር ሁሉ እግዚአብሔር ጋር አስቀመጠ። እስቲ እኛ ሁላችንም ስልጣን ካለን ስልጣኔ እግዚአብሔር ነው ንበል፣ እውቀት ካለን እውቀቴ እግዚአብሔር ነው ንበል፣ ገንዘብ ካለን ገንዘቤ እግዚአብሔር ነው ንበል። ያለንን ነገር እግዚአብሔር ጋር ስናስቀምጥ እኮ ምንም የሚያስመካ ነገር የለም፣ ራሳችንም ባዶ እናደርጋለን። እኔ እኔ እኔ የሚል የበላይነት ስሜት እኮ የሚያሰቃየን የበታችነት ስሜት ውስጣችን ስላለ ነው። ክብሩን የሚያውቅ ስለ ክብሩ ያውቅ ተጨንቆ። ስለዚህ አሁንም በመጪው ጊዜ ውስጥ ሁላችንም ከአገር ወተን አገር ውስጥ ኖረን ይሄ እርስ በርስ ይሄ ጎሰኝነቱ በጣም በጣም ወደፊት አደጋው የከፋ ነው። በእግዚአብሔር ዘንድ እጅግ ፈጽሞ የተጠላ መጥፎ ነገር ዘረኝነት ነውና ዘራችን እግዚአብሔር ነው። መምህር ምህረተ አብ አሰፋ ስለ ቃለ ምልልሱ እጅግ በጣም እናመሰግናለን። ለኤስቢኤስ ራዲዮ ማር ተጸጋው ከሜልበርን ምሽቱ የዝማሬ ነው አንድ ያለ Yeah እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።